የባለብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። የኢትዮጵያ መንግስት የታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎችን በተመለከተ በቂ ትኩረት አልሰጠም ያሉ በአማራ ክልል የተለያዩ ከተማዎች የሚገኙ ነዋሪዎች ለተቃውሞ አደባባይ ወጥተዋል። መንግስት ታጋቾቹን ለማስለቀቅ ተገቢውን እርምጃ አልወሰዱም ያሉበትን ሁኔታ በተመለከተም ግልጽ መረጃ እየሰጠ አይደለም በማለት ሰልፈኞቹ ገልጸዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስታዲየም የተገኙ ከፍተኛ የአማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል። ዘጋቢያችን አስቴር ምስጋናው በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅራለች። እስቲ ከዘገባ ውስጥ የጠየቀቻቸውን ሰዎች አስተያየት ጥቂቶቹን እንስማ። በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምፅ ሲናገሩ መንግስት በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ። ከተማ ያለት መንግስት ምን እየሰራ ነው የሚለውም ነው እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ ምን ይሰራል ነው። በተለይ የኦሮሚያ ክልል መንግስት ምን እየሰራ ነው? ደምቢ ዶሎ ላይ ታግተው የሁሉ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው። ሴት እንደመሆናቸው አንጻር በጣም ዘግናይ ነገር ይከብዳል። ከመደፈርም አልፎ ሌላም ሌላም ሌላ። ስለዚህ ጥሩ መስሎን ጥሩ ሰው አገኘን፣ ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጡ ስንገባ ያሳዝናል፣ ያሳፍራል። እውነቴን ነው። ምክንያቱም በአንድ ግሬት ዘልዬ ሰልፎ ወጥቼ አብይን አጨምጨበን አስገብተነ ትልቅ ስራ አልሰራ ሙጨ ተሰማ። ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳ ማታ ሲያመሽብኝ ሶስት ሰዓት አራት ሰዓት ሲያመሽብኝ ልጃ ይጨንቀኛል። እንኳን ይህን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጥ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፉም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ተኝቼ እንቅልፍ በዚህ አይመጣብኝም። ባይኔ ለምን ልጆቼ ናቸው ማለት ነው፣ እንደ ልጅ ነው ማያቸው ብዬ ነው። በደንቢ ዶሎ ዩኒቨርሲቲ ተማሪዎች በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የፆታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹ አሉ። ስሜ ማስተዋል ደስተ ይባላል። አሁን የመጣሁበት ምክንያት እህትና ወንድሞቻችን በዛው ወጥተው ስለቀሩ መንግስት ለምን ወጦ እንደቀሩ አስረክበ ነው እንዲመልስልን ለመጠየቅ ነው የመጣ ድምፅ ለማስሰማት የመጣ ጥኛውን ተምረን ዩኒቨርሲቲ መግባት እንፈልጋለን፣ ግን አሁን ባለ በደረጃ ለመግባት አያስችላሉ። ምክንያቱም እንፈራለን። እኛም እህት እንደ እህትና እንደ ወንድሞቻችን በዛው ብንቀርስ የሚል ህልም አለን፣ እንፈራለን። ግን መንግስት ይህንን ተረድቶ ለእኛም ለነገ ጥሩ ህይወት እንዲኖን ይህን ነገር በተለ መፍትሄ ቢሰጠው እጠይቃለሁ። ሁለቱንም ነው ይመጡ፣ አንደኛ መንግስትንም እየጠየኩ ነው፣ ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብ ነው እንዲመጡልን፣ በቃ ይፈቱልን የሚል ድምጽ ነው በቃ ምፈልገው ከባህር ዳሩ ሰልፍ በተጨማሪ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ፣ ዳንግላ፣ አዲስ ቅዳም፣ ቆምቦ፣ ሸዋሮቢት፣ ዱርቤቴ እና የተለያዩ ትልልቅና አነስተኛ ከተሞች ቁጥራቸው የበዙ አደባባይ ላይ ወጥተው ተቃውሞ ማሰማታቸው ታውቋል። የወሎ ዘጋቢያችን መስፍን አድራጌ ሰፋ ያለ ዘገባ አጠናቅሯል። ከመስፍን ዘገባ የተወሰነውን ቀን ልጆቻችን ስለሆኑ ፍትህ እንዲሰጣቸው ነው የወጣሁት። እናት ነኝ። ዩኒቨርሲቲ የሚማር ልጅ አለ። እኛ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያልን ወላጆች ከመጨነቅ ወደኋላ ያለበት አንድ ቀን የለም። ሌላው ይህ አማራ ክልል ላይ የመጡ ተማሪዎች አሉ። ተፈናቅለው ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ብታየቅ ነው የወጣ ነው። በኋላ የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቋል። የወልዲያ ዩኒቨርሲቲ ተማሪ ነኝ። ለታገቱ ሴቶችም ወንዶችም እህቶቻችን ፍትህ እንዲሰጥልን ለመጠየቅ። በተያያዘም እዚህ ዋሽንግተን ዲሲ ውስጥ ኢትዮጵያውያን ይህንኑ ድርጊት በመቃወም እና በማውገዝ ሰልፍ አካሂደዋል። ሀብታሙ ስዩም በቦታው ተገኝቶ ነበር። ከሰልፉ ላይ የተገኙትን የተወሰኑትን አነጋግሯል። መንግስት ስለ ታገቱት ተማሪዎች ዝምታውን ይስበር! የታገቱ ወንድሞች እህቶች፣ መንግስት በአስቸኳይ በአስቸኳይ አመሰግናለሁ። እኔ ጣሶ መላኪዮ ትባላለሁ። እዚሁ የዲሲ አካባቢ የዲሲ የጋራ ግብረ ኃይል አስተባባሪ ነው። እንግዲህ የዛሬው ሰልፍ በዋሽንግተን ዲሲ ኢትዮጵያን ኤምባሲ ፊት ለፊት የተጠራው በአገር ቤት በደምቢዶሎ የዩኒቨርሲቲ ተማሪዎች የታገቱትን ምክንያት በማድረግ ለእነሱ ድምፅ ለመሆን ጥያቄያችንን ያለንን መልእክት ለማስተላለፍ አጋርነታችንን ለማሳየት፣ ብስጭታችንን፣ ሀዘናችንን ለመግለጽ የተጠራ ሰልፍ ነው። እንግዲህ እንግዲህ ይህንን ሰልፍ እንዲሰማ የምትፈልጉት አካል የሚኖር ይመስለኛል፣ እና የአካል ምን እንዲያደርግ ነው የምትፈልጉት? ምን ምላሽ እንድታገኙት ነው የምትፈልጉት? እንግዲህ እዚህ ጥያቄያችን የምናስተላልፈው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት የማህበረሰቡን ደህንነት የማስጠበቅ ኃላፊነት የሱ ነው። የዩኒቨርሲቲ ተማሪዎችንም ደህንነት የታገቱትን ከማስፈታት፣ ትክክለኛ መልእክቶችን ለቤተሰቦቻቸውን ለማህበረሰቡ መግለጽ፣ ያሉበትን ሁኔታ ያልተዛባና እውነተኛ የሆነውን መረጃ ለቤተሰቦች ማቅረብና የማህበረሰቡ ማረጋጋት ይኖርበታል። እንደዚሁም የታፈኑ ልጆች በሚቻለው ሁሉ በደህና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ እንዲያመቻች እና ትኩረት ሰጥቶ እንዲሰራ ጥያቄያችንን ለማቅረብ ነው። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። በደንቢዶሎ ዩኒቨርሲቲ በህዳር ወር ገደማ በዩኒቨርሲቲዎች ግጭት ከተስተዋለባቸው ዩኒቨርሲቲዎች አንዱ ነበር ሲል የደንቢዶሎ ተማሪዎችን እገታ በተመለከተ እስካሁን የተደረሰባቸው እውነቶች በሚል የጠቅላይ ሚኒስትሩ ጽህፈት ቤት ዘርዘር ያለ መግለጫ አውጥቷል። በተጨማሪም በሚኒስቴር መስሪያ ቤቱ መግለጫ ተሰጥቷል። በዚህ ዘርዘር ያሉ እውነቶች በሚል የተገለጸው ማብራሪያ ላይ በፌዴራል መንግስቱና የክልሉ የጸጥታ አካላት ዩኒቨርሲቲውን የመጠበቅና የማረጋጋት ስራ እንዲሰሩ፣ ፌዴራል ፖሊስም ሙሉ በሙሉ እንዲቆጣጠረው ተደርጓል ይላል። በዩኒቨርስቲዎች ውስጥ በተፈጠረው ግጭት ምክንያት የደምቢዶሎ ዩኒቨርሲቲ ተማሪዎች ግቢውን ለቀው ወደ ቤተሰቦቻቸው መሄድ ሲጀምሩ የአካባቢው ህብረተሰብና የጸጥታ መዋቅሩ ተማሪዎቹ እንዳሄዱ በማግባባትም ወደ ግቢው ሲመልሱ ነበር ሲል በወቅቱ ተፈጥሮ የነበረውን ሁኔታ ያስታውሳል። በዚህ ሁኔታ ውስጥ የተወሰኑ ተማሪዎች ወደ ጋምቤላ አቅንተው በመጓዝ ላይ ያሉ የአካባቢውን አንድ አመራር የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ ወጣቶችና ልዩ ልዩ ነዋሪዎች እንዲሁም የዩኒቨርስቲው ተማሪዎች በአንፈሎ ወረዳ ሱዲ በተባለ ቦታ ህዳር 25 ቀን 2012 ዓ ም ታግተው የነበሩ መሆኑን ተረጋግጧል ይላል። የተማሪዎች መታገድ ከተሰማበት ጊዜ ጀምሮ የመከላከያ ሰራዊትና ሌሎች የጸጥታ አካላት ባደረጉት አሰሳ ሀያ አንድ ተማሪዎችና ተጨማሪ የአካባቢው ነዋሪዎችም ተለቀው ነበር ይላል። የጠቅላይ ሚኒስትሩ ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት በተሰጠው መግለጫ ላይ ይህንኑ ሀሳብ የሚያጠናክር ንግግር አድርገው ነበር። ሀያ አንዱን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ የአካባቢው ህብረተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር ሁለት ቀን በትክክል መረጃ ከምናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችን አረጋግጠናል ይታወሳል። በዚህ እስካሁን የተደረሰባቸው እውነቶች በሚለው ማብራሪያ ላይ ተማሪዎቹን የአካባቢው አመራሮች ደምቢዶሎ ዩኒቨርሲቲ ግቢ እንዲመለሱ አድርገዋል ይላል ይህም ጥር 2 ቀን 2012 ዓ ም ከሰጠነው መረጃ ጋር ተመሳሳይ መሆኑን ከትላንት በስቲያ የፌዴራልና የክልሉ ከፍተኛ አመራሮች በቦታው ተገኝተው ባደረገው ውይይትና ግምገማ ያረጋገጥ ነው ነው ብለዋል ሰራዊቱ ወደ ግቢው ከመመለሳቸው በኋላ ከነርሱ በተጨማሪ ወደ ስምንት መቶ ተማሪዎች በተለያዩ አማራጭ ግቢውን ለቀው ወጥተዋል ይላሉ አቶ ንጉሱ በዚህ ላይ በዛሬው መግለጫ ያሉታል። አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪ እና ሌሎች አምስት ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ እያሉ ከአባቷም ጭምር ጉዳት ደርሶባቸው ስድስቱ ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ ስድስቱ ሰዎች አንዷ የ ሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗን የልጅቱ አባት በሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ ስድስት ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው። በተደረገው ማጣራትም እስካሁን ወደ ግቢው ተመልሰው ትምህርት እንዳልጀመሩ በተጨማሪም ደግሞ ቀሪ ተማሪዎች ታግተዋል የሚል መረጃ ከተገኘ በኋላ የጸጥታው መዋቅር የአካባቢው አመራርና ሕብረተሰቡን በማሳተፍ የማጣራት ሲሰሩ ስራ ሲሰሩ መቆየታቸውም ተገልጿል። በሌላ በኩልም አንድ ከአባቷ ጋር ስትጓዝ የነበረች የአካባቢው የሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች አምስት ወጣቶች የተያያዙ መሆኑ ዘግይቶ ጥቆማው እንደደረሳቸው ያለውና እየተጣራ እንደሆነም ተናግረዋል። አቶ ንጉሱ በዚህ ላይ የሚያሉት አለ። በሚዲያ አስራ ሰባት ናቸው ተብለው የተገለጹት እና ጥያቄ ከሚቀርብባቸው አስራ ሁለቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን አምስቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን እነዚህ አምስቱ በእርግጥም ጠፍተው ከሆነ ዜጎች ናቸው። የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ሕዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው። እስካሁን ድረስ በልዩ ልዩ መልክ እንደጠፉ የተገለጸው ተማሪዎች ቁጥር አስራ ዘጠኝ እንደሆነ ልጆቻችን ወደ እኛ አልመጡም ጠፍተውብናል ብለው ለአማራ ብሔራዊ ክልል መንግስት ያቀረቡ ወላጆች ቁጥር አስራ አንድ መሆኑን በተለያየ መልኩ ጠፍተዋል ተብለው ከተገለጹት ተማሪዎች ውስጥ ዘጠኙ ወላጆቻቸው ሪፖርት እንዳላደረጉና ወይም የወላጆቻቸውን አድራሻ ለማግኘት እንዳልተቻለ በዚህ በጠቅላይ ሚኒስትሩ ጽህፈት ቤት እስካሁን የተደረሰባቸው እውነቶች በሚል በወጣ መግለጫ ላይ የተገለጸ ነገር ነው። አቶ ንጉሱ የሚሉታል የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀው እና ሁለቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱ ነው ማለት ነው። ይህንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎቼ ናቸው ያላቸውም በሚዲያ ከሚታወቀውም ውስጥ እስካሁን ድረስ አስር ወላጆች ልጆቻችን አልመጡም እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። በመጨረሻም መረጃው ከደረሰ ጀምሮ በፌዴራል እና በክልል የጸጥታ መዋቅር ጥምረት መረጃ የማሰባሰብ እና ተማሪዎቹን እና ዜጎቹን የማፈላለግ ስራ እየተሰራ መሆኑ በመግለጫው ላይ ተካቷል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። በተከታዩ ዘገባችን ደግሞ ወደ ሀረር ነው የምናልፈው። በወለጋ መንግስት በንጹሀን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሀረር ከተማ ሁሉን አቀፍ አድማ ተጠርቷል። ተመሳሳይ አድማዎች በአንዳንድ የምስራቅ ሀረርጌ ከተሞችን መጠራታቸው ተሰምቷል። አዲስ ቸኮል አጠር ያለ ዘገባ አለው። የሀረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገብቶ ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማ ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማዋ ነዋሪዎች ለቪኦኤ አስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩ ነበር። በዚህም በዛሬው ዕለት በከተማ የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋ ማትና ባንኮችም ተዘግተው መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ፣ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው የተዘጉ እንደነበር ምንጮች ለቪዮ ገልጸዋል። የአድማውን መንስኤ በተመለከተ አስተያየቱን የሰጠን ስሙን መግለጽ ያልፈለገ ወጣት በወለጋ ሕዝብ ላይ እየተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል። ወለጋ ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም የሚቃወማለን የሚያደርገው ማለት ነው። መንግስት የወሰደ ያለውን ጥቃት ነው። ኮማንድ ፖስት ነው ምኑ ነው የምትቃወሙት? መንግስቱን የሕዝብ እየጨረሱ ስለሆነ፣ ስለዚህ አሁን ኮማንድ ፖስቱም ይነሳ የሚባል ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የአረሪ ፖሊስን፣ የፍትህና ጸጥታ ቢሮንና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጠና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ አረርጌ አንዳንድ ከተሞችም በተለይም በቆቦና ወዳይ ከተሞች እንደነበረም ምንጮቻችን ገልጸውልናል። በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። ለአሜሪካ የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ህግና ፍትህ በጋቢና ነው። ተከታዩ መሰናዷችን በየትኛውም የኢትዮጵያ ግዛት ያሉ ዜጎችን ደህንነት የበለጠ ለመጠበቅ ጠቀሜታ እንዳለው የተገለጸለት አገር አቀፍ የወንጀል መከላከል ረቂቅ ስትራቴጂ አዘጋጅቶ ለሚኒስትሮች ምክር ቤት እንደላከ የኢፌድሪ ጠቅላይ አቃቤ ህግ ለአሜሪካ ድምጽ ገልጿል። ዝርዝሩን ሀብታሙ ስዩም ይነግረናል። ይህ ስትራቴጂው ትልቁ ዓላማው በሀገሪቱ ውስጥ የሚከሰቱ የወንጀል ተግባራቶችን ለመከላከል፣ ከዛም ማለፈሰን ደግሞ ህብረተሰቡ ወንጀል ዙሪያ ያለው አመለካከት እንዲስተካከልና ና በአጠቃላይ ወንጀል ጠል የሆነ ማህበረሰብ ለመፍጠር በሚደረገው ርብርብ የሁሉም ባለድርሻ አካላት ተቀናጀ ስራ እንዲኖር ለማስቻል ታሳቢ ተደርጎ የተዘጋጀው ስትራቴጂ ነው። አቶ ዝናቡ፣ እርሶም እንደሚያውቁት በሀገሪቱ የተለያዩ ስፍራዎች የህዝቦችን ደህንነት አደጋ ውስጥ የሚጥሉ ወንጀሎች ይፈጠራሉ። በአንዳንድ ቦታዎች እንዲሁም እየተበራከቱ ነው የሚልም አስተያየት አለ። እነዚህን ወንጀሎች ለመከላከል በአጠቃላይ የህዝቡ እየጠየቀ ያለውን የደህንነት ስሜት ለመመለስ አሁን እርስዎ እያስረዱን ያለውት ስትራቴጂ ምን ያክል እርባና አለው? በምን በምን መልኩ ነገሮችን ለማስተካከል ትልቅ ጠቅማ አለው? መነሻውም ቅድም አንተ ካልኮመን ታይዞ የምነሳ ነው። ለምሳሌ በየአካባቢው የሚፈጠሩ የወንጀል ተግባራት የህዝብ ደህንነቶችን አደጋ ላይ የሚጥሉ ህዝብ ሰላሙ፣ አንድነቱ ላይ ጥያቄ የሚያነሳ የሚያደርጉ በርካታ ተግባራቶች አሉ። በዚህ ሂደት ውስጥ የበየ ተዋረድ ያለው የጸጥታ መዋቅሩ የፍትህ መዋቅሩ፣ በተለይም የወንጀል ተግባር ውስጥ ፈጽሟል ተብሎ የሚጠረጠሩትን ተጠርጣሪዎችን ከህግ ከማቅረብ ጋር ተያይዞ የሚሰራ ስራ እንደተጠበቀ ሆኖ ሁሉም ባለ ድርሻ አካላት የተካተቱበት ቅድም ባልኩት ሁኔታ እስከ ታችኛው የቀበሌ ማቀር ድረስም ጭምር ይሄን ወንጀል ተግባራትን የሚጠየፍ ማህበረሰብ ለመፍጠር የሚደረግ እንቅስቃሴ ውስጥ እነዚህ አይነት ችግሮች ሊቀረፉ ይችላሉ። ያ ካልሆነ ሁሉም በየደሴቱ ትናንሽ እና ትላልቅ ወንጀል ተግባራቶችን ለመፈጸም አቅም የሚያጎልብት ሂደቶች ሊፈጠሩ ድል ሊኖር ስለሚችል ይህን መከላከል ደግሞ የሁሉም ባለድርሻም ስለሆነ ለዛ ነው ሀገር አቀፍ ስትራቴጂም ሆኖ እንዲወጣ የተፈለገበት ዋነኛ ምክንያት ህዝቡ ላይ ያለውን ኃላፊነት ጠቅሰዋል። በዚያው ልክ ደግሞ ህዝቡ የወንጀል መከላከል አካላት ወይንም ደግሞ የጸጥታ አካላት ላይ ያለው እምነትን የሚሸረሽሩ አንዳንድ ጉዳዮች እየተፈጠሩ ይገኛሉ። እነዚህን ለመጠገን እነዚህን ወደ ቦታቸው ለመመለስ ያለው ስርባና እንዴት ይገለጻል? የፊትና የህግ መዋቅር ውስጥ ያሉት አካላትም ደግሞ ሁል ጊዜ የምነሳባቸው የተዓማንነት ጥያቄ፣ የቁብልነት ጥያቄ፣ ህዝብን በተገቢውና ህጉ በምፈቅደው ጉዳይ ብቻ ከማገልገል ጋር ተያይዞ የምነሳባቸው ችግሮችን በዚህ አጋጣሚ እንዲፈቱ እድል ይሰጣል። አንዱ ፊት ለፊት ቁጭ ብለው በዚህኛው ጉዳዮች ላይ መነጋገር እድሉ ሰፊ ነው የሚሆነው። በሌላ በኩል ደግሞ የታችኛው መዋቅርም ይሄንኑ አካል ለመደገፍ ቁርጠኝነቱን የሚያሳይበት አጋጣሚዎቹ ይፈጠራል ተብሎ ስለሚወሰድ ስትራቴጂ ትልቅ አቅም አለው ብለን ነው የምንወስደው። ስትራቴጂ ማውጣቱ ብቻም ብዙ ችግሮችን ይቀርፋል ተብሎ የሚወሰድ አይደለም። እስከ ታችኛው ማቅር ግን በአመለካከት መቀየር ላይም ግንዛቤን በመፍጠር ላይም ይህን ስትራቴጂ ወደ ታች አወርደን የህዝብ ንቅናቄ መድረኮችን እየፈጠ እንሄድበታለን ብለን ነው ታሳቢ ያደረግነው። ዜጎች ወጥቶ የሚገቡባት ምንም የደህንነት ስጋት የማይሰማባት ሀገር እንድትሆን፣ ከዛ አለፍ ስል ደግሞ ወንጀል ተግባራት ተፈጸሙ አካላትን በህግ እና በህጉ ብቻ በሚያዘው አግባብ ብቻ ተጠያቂ የመሆኑበት ሁኔታ መፍጠር ስለሚቻል እሱን ስራ ለመስራት የሚያስችል አቅም ይሰጠናል ብለን ነው እያስብን ያለ ነው። በክልል መንግስታትና በፌዴራል መንግስቱ መካከል ያለው ግንኙነት በተለይ በአንዳንድ ክልሎች መካከል የመካረር ስሜት አለ እና ወንጀለኛን አሳልፎ በመስጠት በአጠቃላይ ደግሞ ባለው መናበብ ውስጥ የሚደረገውን የወንጀል መከላከል እንደሚፈለገው ውጤታማ ለማድረግ በተወሰነ ደረጃ መሰናክል መሆኑን የሚጠረጥሩ ወገኖች አሉ። እነዚህን ነገሮች ለማጥበብስ ምን እየተሰራ ነው? የትኛውም ያህል በኢኮኖሚም በማይበራውም አጠቃላይ ሽግራዊ ጉዳዮች እንኳን ብንፈጠር ይሄ ገበላይ ማስጠጥ ማናስጠብቅ ከሆነ ዜጎች በነጻነት ወጥቶ በአገር ግንባታ ላይ የራሳቸውን አሻራ የማይጥሉ ከሆነ ተነጣጥለንና ተበታትነን የምንሄድ ከሆነ ውጤት ልናመጣ አንችልም። እዚህም እዛም ግን በፈተና ሊሆኑ የሚችሉ ጉዳዮች ይጠፋሉ ተብሎ አይወሰድም። ለአብነት ያህል ተጠርጣሪዎችን በሕግ ፊት ከማቅረብ አንጻር፣ ወንጀለኞችን በሕግ ፊት ቶሎ ይዞ ከማቅረብ አንጻር የሚፈለጉ አካላቶችን በአንዳንድ ቦታዎች ላይ ደግሞ አሸሽጎ የማስቀረጥ ሁኔታዎች ላይ ፈተና ሆኖ ይቀጥላሉ። ፈተና የተወሰነ ጊዜ መኖሩ አይቀርም። ትልቁ ነገር ግን በጋራ ሀገራዊ ጉዳዮች ላይ በጋራ ሀገር ግንባታ ሂደቶች ላይ በጋራ ህግና ፊት የስርዓት ግንባታ ሂደቶች ላይ አብረን መስራት ይጠበቅብናል የሚል ነው። ይህን ያስማማን ነው። ከዛ ውጭ የፌዴራል መንግስት በቀጥታ የክልል መንግስታቱን በእያንዳንዱ ጉዳዮች ላይ በተለይም በህግና ፊት የስርዓት ጉዳዮች ላይ ጣልቃ እየገባ የሚሄድበት አሰራርም የለም፣ አደረጃጀትም የለም። ተናበን ተመካክረን የምንሰራቸው ጉዳዮቹ ይኖራሉ። ውስንነቶቹ ደግሞ አይገጥሙንም ብለን አይደለም። የእስትራቴጂ እየተዘጋጀ ያለው የስትራቴጂ ውስነ ማስፈጸሙ ላይ መሰረታዊ ችግር ሊገጥመን ይችላል ተብለውን ስትራቴጂ ላይ የሚያጋጥሙን ጉዳዮች ተብሎ ከተቀመጠው አንዱ እሱ ነው። እነዚህን ግን በሰከነ ሁኔታ የሀገር ግንባታ ሂደቱ ላይ ለውጡ ላይ የተሻለ ነገር ለማምጣት በሚቻልበት ሁኔታ ላይ ተመካክረን እንፈጽማለን የሚል ነው እንደ መፍትሄም ጉዳዮች ተደርጎ የተወሰደው። ሙ ስዩምን ላጠናቀረው ዘገባ እናመሰግናለን። ተከታዩ ዘገባችን ደግሞ ሰሞኑን እየተገለጸ ያለው የኮሮና ቫይረስን ይመለከታል። በቻይና ውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እጅግ አስጨናቂ በመሆኑ መንግስት ከውሃን ከተማ እንዲያወጣቸው ጥያቄ እያቀረቡ ነው። በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ደውለን አነጋግረናቸው ነበር። የደን ገረመው ዝርዝር ዘገባ አላት። በቻይና ውሃን ከተማ ሁቤ ውስጥ ለመጀመሪያ ጊዜ ከወራት በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚህ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊቅ በውሃን ሁበይ ግዛት ውስጥ የውቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል። እኛ ትምህርት ቤት አሁን ያለበት ቤት ወደ ሀምሳ እስከ ስልሳ ተማሪዎች ያለ ሶማሊያውም ምንም እንቅስቃሴ ቆሞ አድርጎች እንዳለ ዝግ ናቸው። እና ከዶርሚተሪያችን ምጽዋ እና ያው በሳምንት አንዴ ነው እንድንወጣ የሚፈቀድልን ሾፒንግ ለማድረግ ስንሄድን ደግሞ የምንፈልገውን ነገር አናገኝም። ያልቀለ ብዛት ነው እና ይህ ነው ያለው ነገር። አሁን ተሸግናል የምንለው ነገር ያው ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው። ከቀን ቀን ሰው እየጨመረ ነው የተያዙ ሰው ና ያው በጣም ያስፈራል። ሰው የተተነጥላና ያለ ነው እና ሀገራችን መሄድ ነው። እስካሁን እንደሰማኑ ከሆነ ጃፓን አስወጥታለች፣ ሰዎች ዛሬ ነው ያስወጣቸው። አሜሪካም አስወጥታለች። እንደሰማኑ ከሆነ ኢንዲያ ራሱ ልታስወጣ ነው ዛሬ። እና እኛም ያው መውጣት ነው እንፈልገው በአሁኑ ሰዓት በጣም ተጨንቀን ያለ ነው። ሌላው ያነጋገርኩት ተማሪ ዮሐንስ ሸዋ አረጋ ይባላል በውቻንግ ዩኒቨርሲቲ የሶስተኛ አመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐርማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህናነን እንላለን እንጂ ከፍተኛ ፍርሃትና ጭንቀት ላይ ነው ያለ ነው ይላል። አሁን ያለንበት ችግር አንደኛ የምግብ ችግር ላይ ያለብን፣ ሁለተኛ ነገር ደግሞ ስጋት ነው። አሁን ውጭ ስንወጣ አየር ምን ተነፍሶ አየር ኖርማል አይደለም ነው ማለት ነው። እና ስንወጣ ስንገባ የነካነው ነገር እጃችን አስር ጊዜ ነው የምንጣጠበው። የሞት ዜና ነው የምንሰማው። በቃ ስጋት ነው ሁሉ ነገር። ከዛ በሳምንት ሁለቴ ነበር የተፈቀደልን፣ አሁን አንድ ጊዜ ሆኗል። ሱፐር ማርኬት ስንሄድ ሁሉም አካባቢ ሱቆች ዝግ ናቸው፣ እና እኛ ደግሞ የምንፈልጋቸው ምግቦች ያው እንደ ቲማቲም፣ እንደ ሽንኩርት ለሰላጣ ምናምን ያለው አይነት ምግቦች ናቸው እና እኛ ሱፐር ማርኬት በምንሄድበት ሰዓት ትንሽ ሆነው ነው የምናገኛቸው። ኖርማል ያልሆኑ ነገሮች እናገኛለን። ትንሽ የምንፈልገው ሆነ ያንን መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ታፋጭ ነገር ነው የምንበለው። ታፋጭ አሁን ለምሳሌ እኔ ስበላ ያዞረኛል። ታፋጭ አይነች በቀን አንዴ ነው ምግቡ እንዲህ በቀን የምናደርገው ማለት ነው። አሁን ለምሳሌ ለ ነገር እኔ ሰባ ስድስት ኪሎ ነበርኩ ከዚህ በሽታ በፊት ማለት ነው። አሁን ሰባ አንድ ኪሎ ነኝ። አምስት ኪሎ ነው የቀነሱት። ከዶርማል አልወጣም የሚናገረኝ ቤተሰብ ሰቆቃ ነው። እያዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እያቀለልኩ ማለት ነው። ከጓደኞች ጋር ልገናኝ ምን በቃ ምንም ወርም ውስጥ ነው ያለሁት ማለት ነው። ስጋቱ ተፈስ ነው ያደረገን ማለት ነው። ሌላ አለም ውስጥ ነው እና ይሄ ነገር ነው በጣም ችግር የሆነው። ኮሚኒቲዎች አሉ የተቋቋሙ ማለት ነው። ከኤምባሲው ጋር የሚያገናኙ እንትን ሀሳባችንን አቅርበን ነበር። እንመልስላቸዋለን የሚለው እስካሁን ምንም አይነት አዲስ መልስ የለም። እና እነሱ የሚሉን ያው ተረጋግታችሁ ለመጠበቅ ሞክሩ ነው የሚሉ የእነዚህን ተማሪዎች ጥያቄ ይዘን በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር አምባሳደር ተሾመ ቶጋ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ በዓለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ። ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውንና እሳቸውም ሆኑ የስራ ባልደረቦቻቸው ከቤታቸው ተቀምጠው እየሰሩ መሆኑንም ያስረዳሉ። እንግዲህ ይሄ ድንገት የሆነ ክስተት ነው። በርካታ የአፍሪካ ተማሪዎችም አሉበት ከተማው፣ ይሄ ችግር የተከሰተበት ከተማ፣ ሁላችንም እንደምናውቀው መንግስት ችግሩን ለመቅረፍ፣ ለመከላከል እንዲያስችለው ዘግቶታል። ወደ ውጭ አይወጡም። ስለዚህ እኛም በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ በዚህ ሳምንት ከቤታችን አልወጣንም። ወረርሽኙ ስርጭት ጉዳት እንዳያደርስ እንቅስቃሴ እንድቀነስ አድቫይስ ስላደረጉ ከቤቱንን ነው ስራችንን እየሰራን ያለ ነው እና ከመጀመሪያው ጀምሮ ያው የቻይና መንግስት ቫይረስን በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ለዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው፣ በዌብሳይታችን በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ኖት ልከናል መልዕክቶች የሚደርሱን አሉ በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልት ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካይነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረሰም ሁለተኛው እንደሰማችሁት የአለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስም እዚህ ነበሩ እና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎች ዜጎቻቸውን የማስወጣት ስራ አሁን ባያስቡ ይሻላል የሚል ሀሳብ አቅርቧል በተለይ ውሃን ያሉ ተማሪዎች መውጣት ጥያቄ አቅርበውልናል እኛም ከአዲስ አበባ ጋር እየተነጋገርን ነው። አጠቃላይ ያለውን ሁኔታ አይ ቲንክ ግምት ውስጥ ማስገባቱ ጥሩ ነው የሚል ነገር አለ። አሁን ለምሳሌ ከውሃን ወደ ሌላ ክፍል ሀገር እንድናስወጣቸው ብፈለግ እንኳን የሚወጡበት ክፍለ ሀገር ፈቃድ ማግኘት ያስፈልጋል። የውሃንም ፈቃድ ማግኘት ያስፈልጋል። እነዚህና እነዚህ የመሳሰሉ ትንሽ ከቫይረሱ ሁኔታ ጋር ትንሽ የተወሳሰቡ ነገሮች ስላሉ ነው ተመራጭ የሆነው አካሄድ ባሉበት ቦታ የሚያስፈልጋቸው አቅርቦቶች የጤናም፣ የጥንቃቄም እንደዚሁም ደግሞ የምግብ አቅርቦቶች እንዲደርሳቸው ማድረግ ከዛ ችግር ካለ ደግሞ በውጭ ቢሮ አማካኝነት ክትትል እያደረግ ያለ ነው። አምባሳደር ተሾመ ቶጋ በቻይና የኢትዮጵያ ኤምባሲ ከውጭ ጉዳይ ሚኒስቴርና በጉዳዩ ላይ ባለድርሻ ከሆኑ አካላት ጋር በትብብር እየሰራ መሆኑንም ገልጸዋል። የማውጣት ወይም ኢቫኩዌት የማድረጉ ስራ ስርዓት አለው። ሰው እንደሚያስበው በቀላሉ የሚፈጸም ነገር አይደለም። አንደኛው እና ዋናው ወደ ኦፕሬሽን ከመሄዳችን በፊት ይሄን በተመለከተ ያው በመንግስታችን ሪፖርት አድርገናል። የቻይና የውሃንና የሁቤ ውጭ ከግንኙነት ቢሮ ጋር በመነጋገር የሚቀርብላቸው የምግብ እጥረት፣ የጤና መከላከያ ቁሳቁሶች እጥረት ካለ ደውለን ኢንተርቪን አድርገን ይሄ እንድቀርብላቸው እየተደረገ ነው ያለው። ሁኔታው አስቸጋሪ ወቅት ውስጥ ሁላችንን መሆናችንን ተማሪዎቻችን እንዲገነዘቡ ህብረተሰቡ እንዲገነዘቡ ያስፈልጋል። በመንግስት በኩል ሌላ ስራ ትልቁ ስራችን ከዜጎቻችን ጋር ከተማሪዎቻችን ጋር የምናደርገው ክትትልና ግንኙነት ነው። ለአዲስ አበባ በቀን ሶስት አራት ጊዜ ሪፖርት እናደርጋለን። በት ቦታ ጥንቃቄ እያደረጉ እንዲቆዩ ማድረጉ የተሻለ አማራቸውን ሆኖ ያገኘ ነው። አምባሳደሩ አሁን ላይ ባለ ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች እራሳቸው አመሰግናለን። ጋቢና ቪኦኤ ከሰኞ እስከ በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ለሰላሳ ደቂቃ የሚቀርብ የወጣቶች ፕሮግራም መሰናዶ ነው። በዝግጅቶቻችሁ ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ሱን አብሬያችሁ ያመሸው ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ፋሲል ገበየው አብሮን ነበር። አልፍሬዶ አልሳንቶስ ደግሞ የስርጭት ምህንድስናውን በመከታተል አብሮን አምሽቷል። አስተያየታችሁን በተጨማሪም በጋቢና ቪኦኤ። At wir das